የኤርትራ መንግስት ሰሞኑን የተባበሩት መንግስታት ድርጅት የድንበር ኮሚሽን የሰጠው ውሳኔ ተግባር ላይ እንዲውል የሚጠይቅ መግለጫ አውጥቷል። ውሳኔው ከተሰጠ ነገ አስራ ስድስት ዓመቱን ይይዛል። ይህን አስመልክቶ የኤርትራ የውጭ ጉዳይ ሚኒስትር ጽህፈት ቤት ኃላፊ አቶ ፀሐዬ ፋሲል ለቪኦኤ ማብራሪያ ሰጥተዋል። ብርሃኔ በርሄ ዝርዝሩ ልኳል። በኤርትራ የውጭ ጉዳይ ሚኒስቴር የሚኒስተሩ ጽህፈት ቤት አቶ ጸሀየ ፋሲል ለቪኦኤ በሰጡት ማብራሪያ እንደ ኤውሮፓውያን አቆጣጠር ከግንቦት ሺ ዘጠኝ መቶ ዘጠና ስምንት እስከ ሰኔ ሁለት ሺ እንደ ኤውሮፓውያን አቆጣጠር የተነሳውን የድንበር ግጭት ለማቆም በሰኔና በታህሳስ ወር ሁለት ሺ አመተ ምህረት በአልጀርስ ሁለት ስምምነቶች ተፈርመው ነበር። በስምምነቱ ላይም የተባበሩት መንግስታት ዋና ጸሐፊ የነበሩት ሚስተር ኮፊ አናን፣ የአፍሪቃ አንድነት ድርጅት ዋና ጸሐፊ ሳልም አህመድ ሳልም፣ የአሜሪካ የውጭ ጉዳይ ጸሐፊ ማድሊን ኦልብራይት፣ የአልጀሪያው ፕሬዚዳንት አብዱል አዚዝ ። በተፈሊቃና የአውሮፓ ህብረት ተወካይ ሚስተር ሪኖ ሰሪ የአይን እማኝና ዋስ በመሆን ተገኝተው ፌርማቸውን አኑረው እንደነበሩ ከገለጡ በኋላ በሚያዝያ 13 2002 ዓ ም እንደ አውሮፓውያን አቆጣጠር የተቋቋመው የድንበር ኮሚሽን የመጨረሻና አሳሪ ውሳኔውን እንደሰጠና ውሳኔው ከተሰጠ 16 ዓመታትን ቢያስቆጥርም የወያኔ ስርዓት በአሜሪካ መንግስት አይዞህ ባይነት አህጉራዊ ህግን ረግጦ ውሳኔውን እንደተላለፈና የድንበር ኮሚሽኑ ውሳኔውን ጨርሶ እንዳስረከበ ገልጠዋል። الذي أبا مياذياء أثر سلسة كل شيء نايمورد أثناء قيادة بين تبوء كوميشنز የኤርትራና የኢትዮጵያን የድንበር ለመፍታት የቆመው የድንበር ኮሚሽን እንደ ኤውሮፓውያን አቆጣጠር በሚያዝያ አስራ ሶስት ሁለት ሺ ሁለት የመጨረሻና አሳሪ ውሳኔውን ሰጥቷል። ውሳኔው ከተሰጠ ደግሞ አስራ ስድስት አመታትን አስቆጥሯል። የወያነ ስርዓት ግን በአሜሪካ መንግስት አይዞ ባይነት አህጉራዊ ህግን ረግጦ ውሳኔውን በመቃወሙ የድንበሩ ኮሚሽን በቨርችዋል ዲማርኬሽን በካርታ ላይ ምልክቶችን አመልክቶ ውሳኔው አሳሪ መሆኑን በማሳወቅ እጅውን ለኤርትራ፣ ለኢትዮጵያና ለተባበሩት መንግስታት አስረክቦ እንደ አውሮፓውያን አቆጣጠር በሁለት ሺህ ሰባት ዓመተ ምህረት ስራውን ጨርሷል። አቶ ፀሐይ ፋሲል በመቀጠል የዚህን ሁሉ አመታት የተከሰሩ እድሎች ተጠያቂዎችና ኃላፊነቱን የሚወስዱት የወያኔ መንግስትና በዛን ወቅት የነበሩ የአሜሪካ አስተዳደር እንደሆኑ ከተናገሩ በኋላ ይህን ሁሉ ህገወጥ ስራ ለመሸፋፈን በኤርትራ ላይ ማዕቀብ ስለተጣለባት መግለጫው ያለፉትን አስራ ስድስት ዓመታት የታዩትን ተሞክሮች ለማስታወስና ማህበረሰብ ዓለምና የተባበሩት መንግስታት ግዴታቸውን እንዲወጡ ለማሳሰብ እንደሆነ አስረድተዋል። ከዛም በመቀጠል በዚህም አለበዛ ለቀጠናችንና አካባቢያችን ሰላምና ልማት የኮሚሽኑ ውሳኔ ተግባር ላይ እንዲውልና በኤርትራ የተጣለው ማዕቀብ መነሳት አንድና ብቸኛ አማራጭ እንደሆነም አስመራውበታል። ስለዚህ ሆነ በትም ይልካ በዝም ንሰላምን ልምዓታዊ ዕብየትን ናይ ዞባ እዚ ተጎቢቱ ዘለው ልዑላዊ መሬት ኤርትራ ሓራክ ወፅን አብ ልዕሊ ኤርትራ ተሳሂኑ ዘሎ ዘይሕጋውን ዘይምኩኑን እገዳ ከልግስ አማራጭ ዘይብሉ እዩ በዚህም አልበዛ ለቀጠናችን ሰላምና ልማት ኢትዮጵያ በወራሪነት የያዘችውን መሬት እንድትለቅና በኤርትራ ላይ የተጣለው ምክንያታውና ኃላፊነታውነት የጎደለው ማዕቀብ እንዲነሳ አንደኛና ሌላ አማራጭ የሌለው ነው። ስለዚህ ሌሎች የጎን ወሬዎችን ትተን ሌላ ምንም አማራጭ የሌለው ህጋዊና ፍትሃዊ እምንላቸው እነዚህ ሁለት ጉዳዮች በተግባር እንዲውሉ ነው። አቶ ፀሐይ ፋሲል የድንበሩ ኮሚሽን ውሳኔ ተፈጻሚነት እንዳይኖረው እንቅፋት የሆኑትን ነገሮች ሲጠቅሱ የተባበሩት መንግስታት ድርጅት የሚከተለው ድር መለኪያ አቋሞችና ስርዓትን የሚያባብሉት አይዞባዮች እንደሆኑ ጠቅሰዋል። ባለፉት አመታት የተለያዩ ኢትዮጵያ መሪዎች በኤርትራና በኢትዮጵያ መካከል ያለውን ጉዳይ በውይይት ለመፍታት እንደሚፈልጉ ሲቦልጡ ቆይተዋል። በዚህ በቅርብ ቀን የተመረጡት አዲሱ የኢትዮጵያ ጠቅላይ ሚኒስትርም ተመሳሳይ ሀሳብ አቅርበዋል። በዚህ ጉዳይ ላይ የኤርትራ አቋምና አስተያየት ምንድን ነው? ለሚል ጥያቄ አቶ ፀሐይ ፋሲል ሲመልሱ በሁለቱ ሀገራት መካከል አለመስማማት ስለተፈጠረ ነው የድንበር ኮሚሽኑ የተቋቋመውና አሳሪና የመጨረሻ ውሳኔ ለማግኘት የታገልንበትና የሰራንበት በመሆኑም ከማንምና ከምንም በፊት ወሬዎችን ወደ ጎን ትተን ለአካባቢው ሰላምና ልማት ውሳኔው ተግባራዊ እንዲሆንና በኤርትራ ላይ የተጣለው ማዕቀብ መነሳት ሌላ አማራጭ የሌለው ጉዳይ እንደሆነ አስምረውበታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ